የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በሽብር ወንጀል ተከሰው ሲከራከሩ ከቆዩ አስራ ሶስት ተከሳሾች መካከል ስድስቱን በነጻ ሲያሰናብት በሰባቱ ላይ ጥፋተኞች ሲል በይኗል። በነጻ የተሰናበቱት ዛሬውኑ ከውህን እንዲወጡም ትእዛዝ ሰጥቷል። የቅጣት ውሳኔውን ለማሰማትም ቀጠሮ ቆርጧል በሌላ መዝገብ ደግሞ በነጉርሜሳ ጉርሜሳ አያነው ጉዳይ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል መለስካቸው አመሀ ዝርዝሩ ልኳል እነ መቶ አለቃ ጌታቸው መኮንን በሚል ስያሜ በሚታወቀው በዚህ መዝገብ የፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት አቃቢ ህግንና አስራ ስድስት በሽብር ወንጀል የተጠረጠሩ ሰዎችን ከሁለት ሺ ሰባት ዓመተ ምህረት ጀምሮ ሲያከራክር ቆይቷል በአጠቃላይ አቃቢ ሕግ በነመቶ አለቃ ጌታቸው ላይ የሀገሪቱን መሰረታዊ ፖለቲካዊ፣ ህገ መንግስታዊ፣ ኢኮኖሚያዊ ወይንም ማህበራዊ ተቋማትን ለማናጋትና ለማፈራረስ በኃይል ከሚንቀሳቀሰውና በህዝብ ተወካዮች ምክር ቤት በሽብርተኝነት በተሰየመው ራሱን ግንቦት ሰባት እያለ በሚጠራውና ከዚሁ የሽብርተኛ ድርጅት ጋር ከተቀላቀለው ራሱን አርበኞች ግንባር እያለ ከሚጠራው የሽብር ድርጅት ውስጥ አባል በመሆን በማናቸውም መልኩ በመሳተፍ የሚል ክስ ነው ያቀረበው። በክሱ ዝርዝር ላይ የእያንዳንዱ ተከሳሽ ተሳትፎ ነው ያለውንም ጠቅሰዋል። ፍርድ ቤቱ ዛሬ በሰጠው የፍርድ አትታ እንዳስታወሰውም አቃቤ ህግ ባቀረበው ክስ መሰረት ያስረዱልኛል ያላቸውን የሰውና የሰነድ ማስረጃዎች አቅርበዋል። እንዲከላከሉ የተበየነባቸው ተከሳሾችን በተመሳሳይ መልኩ የቀረበባቸውን ክስ ለመከላከል ምስክሮችንና ሌሎች ማስረጃዎችንም አቅርበው ተከራክረዋል ሲል ፍርድ ቤቱ አትቷል። የሁለቱንም ወገን ክርክርና የቀረቡ ማስረጃዎችን መዝኖ አንደኛ ተከሳሽ መቶ አለቃ ጌታቸውን ጨምሮ አወቀ ሞኝ፣ ሆዴ፣ ተስፋዬ፣ ታሪኩ ተፈራ፣ ፋንታሁን እንግዳው፣ ዋኘው አግዘው፣ ሰጠኝ የተባሉት ተከሳሾች የቀረበባቸውን ክስ የተከላከሉ በመሆናቸው በነፃ እንዲሰናበቱ ፈርዷል። በተቀሩት ሰባት ተከሳሾች ላይ ደግሞ አቃቢ ሕግ የመሰረተባቸውን ክስ በበቂ ሁኔታ አልተከላከሉም። ስለዚህ ጥፋተኛ ናቸው ሲል ፈርዷል። ከተከሳሽ ጠበቆች አንዱን አቶ ወንድሙ ኢብሳ ስለተሰጠው ፍርድ ቤት አስተያየታቸውን ጠይቄያቸው ነበረ። አጠቃላይ በፍርዱ ላይ ያተታተተው ሀተታ በጣም ለእኔ እርካታ ነው የሰጠኝ ምክንያቱም የተተነተነውን ነገሮች በሙሉ ክሱ ተነበዋል። የክሱ ደጋፊ የአቃቢ ህግ ምስክሮች ተተንትኖ ቀርበዋል። የመከላከያ ምስክሮች ቀርበዋል። ግራቀኙን አጥኖ ዳኞቹ በስፋት ነው የተነተኑት አንደኛ፣ አጠቃላይ የጋራ ወንጀላቸውን ተነተኑ። ሁለተኛ ለአስራ ስድስቱም በአስራ ስድስቱም ላይ የቀረቡትን ተንትኖ ተገቢውን የሆነ የወንጀል የወንጀሉንም ስነስርዓት የወንጀሉንም ሕገ መንግስቱንም በማጣቀስ እነዚህን ሰዎች ምንም እንኳን የዘገየ ቢሆንም ነፃ ነው ማለቱ ለእኔ እንደ ሕግ ባለሙያ እርካታ ነው የተሰማኝ። ዛሬ በተሰጠው ፍርድ ፍርድ ቤቱ ከተቸባቸው ጉዳዮች አንዱ ተከሳሾች ለፖሊስ የተከሳሽነት ቃላቸውን ሲሰጡ መገደዳቸውን ብቻ ሳይሆን ኢሰብአዊ የማሰቃየት ተግባር የተፈጸመባቸው መሆኑን ነው። በተለይ አንደኛ ተከሳሽ ለፖሊስ በሰጡት ቃል ፊርማቸውን ያኖሩት ከባድ ስቃይ ከደረሰባቸው በኋላ እንደነበረ፣ ፍርድ ቤቱም ይህን ማስረጃ ውድቅ እንዳደረገው ገልጾ ነበረ። ይህን በተመለከተ አቶ ወንድሙ አስተያየታቸውን ለቪኦኤ ሰጥተዋል። በተለይ ይሄ ህገ መንግስትን በሚጻረር መልኩ ተደብድቦ መደብደብ ብቻ አይደለም በብልታቸው ላይ በጣም ተገቢ ያለ ጫና ተደርጎ ራሳቸውን እስከሚሰጡ ድረስ በጣም በደርግ ጊዜ የነበረውን አይነት እና ከዛም በባሰ ሁኔታ የተደረጉ ነገሮችን በፍርድ ችሎት ላይ አትቶ። ለምሳሌ መቶ አለቃ ነው፣ እንደምሳሌ መቶ አለቃ ላይ ያልደረሰ ነገር የለም። መውለድ እንደማይችሉ አሁን በምስክር በሐኪሞችም የተረጋገጠ እንደሆነ ችሎቱ ራሱ የገለጠው የሁሉ ፍዳ የደረሰበትን ጠቅሶ ኮንኖ ይሄ ሕገ መንግስት አንቀጽሃንና አስራ ዘጠኝን የሚጻረር በመሆኑ አንድ ሰው ተገዶ በራሱ ላይ መመስከር ይችላል በሚለው የሚጻረር በመሆኑ ይሄንን አትቶ የሌሎችንም እንደዚሁ በየምክንያቶቹ ተንትኖ ያቀረበው ነገር በእውነትም እስካሁን ድረስ ከተደረጉት የፍርድ ትንተናዎች ወይም ዝርዝር አገላለጾች ለእኔም የተሻለና ተስፋ ሰጪ ነው። ፍርድ ቤቱ ፍርዱን ካሰማ በኋላ በነጻ ያሰናበታቸው ተከሳሾች ዛሬውኑ ከእስር እንዲፈቱ ትእዛዝ ሰጥቷል። የቅጣት ውሳኔውን ለማሰማትም ለሰኔ 16 ቀን ቀጠሮ ቆርጦ ከዚያ በፊት ግን ሁለቱም ወገኖች ማለትም የጥፋተኝነት ፍርድ የተላለፈባቸው ተከሳሾችና አቃቤ ህግ የቅጣት ሐሳባቸውን ቀደም ብለው እንዲያቀርቡ ትእዛዝ ሰጥቷል። ይኸው ችሎት አራቱን የኦሮሞ ፌደራላዊ ኮንግሬስ ከፍተኛ መሪዎችን ማለትም አቶ ጉርሜስ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በሃያ ሁለት ተከሳሾችና በአቃቢ ህግ መካከል ባለው ክርክር ላይ ብይኑን ለማሰማት ዛሬም እንዳልቻለ አስታውቋል። ብይኑ እየተሰራ መሆኑንና የሶስት ተከሳሾች ብይን ግን አሁንም ከፍጻሜ እንዳልደረሰለት አስታውቆ ለሰኔ 16 ቀን 209 ዓም ተለዋጅ ቀጠሮ ሰጥቷል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ